የአማራ ሴቶች ፌዴሬሽን ከአንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ የታገቱ ተማሪዎች የመታገት እርምጃ ከማህበረሰቡ ወግና ባህል ያፈነገጠ ድርጊት ነው ሲላወገዘ ፌዴሬሽኑ በዛሬ እለት በሰጠው መግለጫ ድርጊቱ የሚያንገበግብና ቁጭት የሚፈጥር ነውም ብሏል። አስቴር ምስጋናው ጋዜጣዊ መግለጫውን ተከታትላ ተከታዩን አድርሳናለች። የአማራ ሴቶች ፌዴሬሽን ከሰሞኑ በደምቢዶሎ ዩኒቨርሲቲ የደረሰውን የተማሪዎችን እገታ የሚያወግዝ መግለጫ ማምሻውን አውጥቷል። ድርጊቱ ከማህበረሰቡ ባህልና ወግ ያፈነገጠ ነው ሲልም ተችቷል። የፌዴሬሽኑ ፕሬዝዳንት ወይዘሮ ትልቅ ሰው ይታያል እንደተናገሩት ህዝቦች በዋነኛነት የአቃፊነት ባህሪ ያላቸው የእርስ በርስ መደጋገፍ እና የእርስ በርስ መረዳዳት ባህሪ ያላቸው ከዚህም ባለፈ የአንዱን ልጅ አንዱ በራስ መደጋገፍ እና እንደ ራስ አድርጎ መመልከት መሰረት ያደረገ መርህን እና ይህንን የተላበሰ ማህበረሰብ ያላቸው ናቸው ህዝቦች። ይህም በአካባቢያችን የሚገኘው ማህበረሰብ ና ህዝብም ይህንን የተከተለ ነው እና በቅርቡ ደግሞ እንደምንመለከተው በተለይ በደምቢዶሎ አካባቢ ባለ ዩኒቨርሲቲ የማገት እነዚህ ድርጊቶች በዋነኛነት የህዝባችንን ባህሪ የማይላበሱ ና እንደ ቤተሰብ ስናየው የሚያንገበግብ ቁጭት እና አሰቃቂ ድርጊት መሆኑን መውገዝ እንፈልጋለን እንደኛ እንደ ሴቶች አደረጃጀት እንደ ሴቶች ፌዴሬሽን እና ጥምረት ትክክለኛ የሆነውን መረጃ ለማግኘት ጊዜ እንደወሰደባቸው የገለጹት የአማራ ሴቶች ማህበር ጸሐፊ ወይዘሮ አዲስ ጫኔ የታገቱ ተማሪዎችን ለማስለቀቅ መንግስት ያሳየውን ቸልተኝነት አውግዘዋል። ምናልባትም ልጆቹ እየተጎዱ በየደረጃው ያለ አካል ዝም ብሎ የዋጠበት ሁኔታ አለ። ይህም እኛም እናምናለን፣ ትክክል ግን እንዳልሆነ እናምናለን። ትክክል አይደለም። ለእኛም መረጃው የደረሰን ዘግይቶ ነው፣ ልክ እንደናንተ ሲደርሰን ግን ዝም አላልንም። ከዛሬ ሁለት ቀን በፊት ምክር ቤት ተጠርቷል። በአደረጃጀቱ ፌዴሬሽን ጠርቷል። ሀሳቡ ትክክል እንዳልሆነ አውግዘናል። ነገ ደግሞ ልጆቻችን እንዲፈትልን የምንጠይቅበት ሁኔታ ይሆናል፣ በተደራጀ መንገድ ማለት ነው። ተፈቱ ብሎ መንግስት በግልጽ ካወጣው መረጃ ስናይ ሀያ አንድ ተፈተዋል ተለቀዋል። ስድስቱ ገና በድርድር ላይ ነው ያሉ። ከተፈቱት ሀያ አንድ ውስጥ አስራ ሶስቱ ሴቶች ናቸው። በዚህ ደረጃ እነዚህን አካላት ጠልፎ ማንገላታትና ለድርድር መፈለግ በጣም ኢሰብአዊና የማይመጥን ተግባር ነው ብለን ግን እነዚህን ለትምህርት የሄዱ ሰዎችን በማፈናቀል የሚገኝ ውጤት አለ ብለን አናስብም። መንግስትም ቢሆን እነዚህን አካላት በሰማበት ጊዜም ቢሆን ያለምንም ቅድመ ሁኔታ ልጆቹ ተፈተው ወደ ትምህርት ገበታቸው እንዲመለሱ ማድረግ ነው ያለበት እንጂ በድርድር ላይ ኔ ስድስቱ ገና ናቸው። አስራ ሀያ አንዱን አስፈትተናል ብሎ ሂደትን መሰረት ያደረገ ነገር እንዲነግረን አንፈልግም። እኛ ልጆች ከታገቱ አጥፊው አካል እንጠይቃለን፣ ለዚህ መንግስት እንዲፈታልን እንፈልጋለን። ወይዘሮ አዲስ አክለው በአንዳንድ ዩኒቨርሲቲዎች ያሉ አለመረጋጋቶችንም መንግስት ትኩረት ሊሰጠው እንደሚገባ ነው የተናገሩት። በየዩኒቨርሲቲዎች ሰላም ደፍርሰዋል። ለትምህርት የሄደው ዜጋ ሌላ ዓላማ ባላቸው አካላት በተለያየ መንገድ የአካል ጉዳት የህይወት መጥፋት፣ እናት ልጇ ተምሮ ይመጣል ብላ የምትጠብቀውን ያህል አስከሬን የምትጠበቅበት እድል ከጊዜ ወደ ጊዜ እየባሰ መጥቷል። እሱን መስተካከል እንዳለበት እናምናለን። የህግ የበላይነት እንዲረጋገጥ መንግስት መስራት መቻል አለበት። የአማራ ሴቶች ፌዴሬሽን በውስጡ የአማራ ሴቶች ማህበርን፣ የነጋዴ ሴቶች ማህበርን፣ የሴት ደራሲያን ማህበርንና የአካል ጉዳተኛ ሴቶች ማህበርን አቅፎ የያዘ ሲሆን ከአንድ ነጥብ ስምንት ሚሊዮን በላይ አባላትም ያሉት መሆኑ ተገልጿል። ፌዴሬሽኑ አደረጃጀቱን በማጠናከር በሌሎች ክልል ካሉ ፌዴሬሽን አባላት ጋር በመሆን በቀጣይ ሰፊ ስራዎችን ለመስራት እንዳቀደም ነው በመግለጫው የተገለጸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር